ዶክተር ለማይ ፍራሿ በቅድሚያ ለጊዜው አመሰግናለሁ። ክርስቲያን ዴሞክራቷ የጀርመን መራሂተ መንግስት አንጌላ መርክል እና በመጪው መስከረም አጋማሽ በሚካሄደው የጀርመን ሀገራዊ ምርጫ ተፎካካሪያቸው ሆኖ የሚቀርቡት የቀድሞ የአውሮፓ ምክር ቤት ፕሬዚደንት ሶሻል ዴሞክራቱ ማርቲን ሹልስ ትላንት በቴሌቪዥን የፊት ለፊት ክርክር አካሂደዋል። የክርክራቸው ዋና ይዘት ያተኮረው የስደተኞች በጀርመን ሀገር ከኅብረተሰቡ ተዋህደው የመኖር ጉዳይ ላይ እንደነበር የተለያዩ ትንታኔዎች ይጠቁማሉ። ለእርስዎ ክርክሩ እንዴት ነበር? እስቲ በአጭሩ ይግለጹልን። ለተሰጠኝ እድል አመሰግናለሁ። ክርክሩ ለእኔ ከዚህ ቀደም እንደነበሩት ክርክሮች አይደለም። ያው ይሄ አጠቃላይ የጀርመን ፖለቲከኞች ወይም ምሁሮች ጸባይም ነው። በተከባበረ መልኩ ነው የተካሄደው። ብዙም ሞቅ ያለ አልነበረም። እንደሚታወቀው የጀርመን አብዛኛው ህብረተሰብ በአሁኑ ወቅት እንደ አሳሳቢ የሚያየው የስደተኞችን በሀገሪቱ መበራከት ነው። ለዚህም ይመስላል ሶሻል ዲሞክራቱ ማርቲን ሹልስ ይህን ጉዳይ አጉልተውም ሊያነሱ ሞክረዋል። ክርስቲያን ዲሞክራቷ አንጌላ ሜርክልም የውጭ ዜጎች በሀገሪቱ መበርከት እንደ ስጋት መታየት የለበትም ነው የሚሉት። ከዚህ አኳያ በህዝቡ ዘንድ ያላቸው ተቀባይነት ይቀንስ ይሆን? ያ ይሄ ትክክለኛ ጥያቄ ነው። ትናንትና ና አንገላ መርከልም ሆኑ ማርቲን ሹልስ ለመራጮቻቸው በትክክል ቢያንስ መስመሩን ማሳየት ነበረባቸው። ሁለቱም ሸፋፍነው ነው ያለፉት። ይሄ እነሱ በዚህ ጉዳይ ላይ ጠለቅ ብሎ ቢወያዩ አትራፊው ቀኞች ናቸው የሚል እምነት ይመስለኛል። እኔ ሁለቱ ታላላቅ ፓርቲዎች ይሄ ነገር ለሚቀጥለው ግማሽ ምዕተ አመት የጀርመንን ህዝብ ትክክለኛ የቤት ስራ እየሰጠ ለመሆኑ ተግባብተዋል። ሆኖም ግን እዚህ ጋር መራዊት ዶክተር አንግላ ሜርኬል ሁለት ሺ አስራ አምስት ሰዎች ወደዚህ ይምጡ የሚለው ብቻ ሳይሆን ከዛ በኋላ ስተታቸውን አርመው ስደተኞች ቱርክ እንዲቀሩ አሁን ደግሞ በቅርቡ በከፍተኛ ዲፕሎማሲ ማዕከላዊ መንግስት የሌላት ሊቢያ ጋር ሊተደራደሩ የአፍሪካ ስደተኞች አፍሪካ እንዲቀሩ፣ እንደውም እንደነ ማሊ እነ ኒጌር የመሰሉትን የሚሊቴሪ ትጥቆችን ሁሉ እያስታጠቁ የአውሮፓን ድንበር አፍሪካ አድርገውታል። እንዲህ ያሉ የእጩ ተፎካካሪዎች የፊት ለፊት የቴሌቪዥን ክርክር በጀርመን መራጮች ላይ የሚያሳድረው ተጽዕኖ ምን ያህል ይሆን? ከዚህ በፊት ከተካሄዱት በምሳሌነት እንደ የሚጠቀስ ካለ ለምሳሌ ያህል ኦስካላላፉ ቴን እና ሄልሙት ኮል ነፍሳቸውን ይማርና ባለፈው አርፏል። በዘጠናዎቹ ላይ ያደረጉት ፉክክር፣ የቀድሞ የባየሩ ፍራንስ ዮሴፍ ሽትራውስ እና ቪሊ ብራንድ፣ እነዚህ በጣም በጣም አድናቂ የሆኑ የቴሌቪዥን ፉክክሮች ነበሩ። የአቅጣጫ ውይይት ነበረ። ጀርመንን እንዴት አድርገን መሰረት እንጥላለን ለልጅ ልጆቻቸው ብሎ ሲጨቃጨቁበት የነበረው የዘጠናው ክርክር የጀርመን ውህደት ጋር የተያያዘ ነበር እና በጣም ሞቅ ያለ ህብረተሰቡን ያሳተፈ እንደ የፖለቲካ እሳት ቢሞቅበትም ከእንቅልፉ የማይነቃውን ህዝብ አነቃቅተው ወደ ምርጫ እንዲሄድ ያደረገ ምሳሌያዊ የሚሆኑ ናቸው። የትላንትና ፉክክር ህዝቡን ይሄን ያህል የሚያነሳሳ አይደለም። ከሀገር ውስጥ ጭቅጭቅ ይልቅ የውጭ ፖለቲካን በትነጋገሩ የነበረው ያ የሚያሳየው ምንድ ነው? እኛ ተግባብተናል። የቤታችንን የውስጥ ወርክ እናውቃለን። ግን አሁን ህዝቡ ጋር ቀርበን መነጋገር ስላለብን አንዳንድ ርዕሶች ላይ ተከባብረን አዎ፣ ልክነሽ ልክኖት እየተባባሉ ተጨባብጠው ሄዱ ነው። ይሄ እንደውም የፖለቲካውን ስሜት የገደለ ነው የሚመስለኝ መጨረሻ ላይ የሚያሸንፈውን እናያለን። ሆኖም ግን በስልጣን ላይ በመኖራቸው ብቻ ሳይሆን በሚያደርጉትም አርጉመንት ዶክተር አንጌላ ሜርክል ትንሽ እየቀደሙ ይመስላል። መገናኛ ብዙሃንም እንግዲህ መዘን ነው በሚሉት መሰረት ከሆነ ለመርሃይተ መንግስት አንጌላ ሜርክል የተሻለ ነጥብ ሰጥተዋል። በእርሶም ግምት ይሄው ይጸድቃል? እኔ ስለ እውነት ከሆነ በምን ነጥብ እሳቸው እንደቀደሙ አይገባኝም። እንደውም በስሜት ይናገሩ የነበረ ሁለት ነጥብ ላይም ቢሆን ማርቲን ሹልስ ነበሩ። በእርግጥ እሳቸው የአስራ ሁለት ዓመት የሀገርን መምራት ልምድ ቀላል አይደለም። መሰረት አውቀው ነገሮችን አያይዘው ስለሚመልሱ የአርጉመንት ጉዳይ ነው። ማርቲን ሹልስ ቴምፕራመንት ፉል ናቸው፣ ለመስራት ፈቃደኛ ናቸው። ሆኖም ግን የበለጠ ጋዝ መስጠት ነበረባቸው። ከሁሉም በላይ መታወቅ ያለበት አንድ ነገር አለ። ዶክተር አንገላ ሜርክል ካንስለር ቢሆኑ ወይም ማርቲን ሹልዝ ካንስለር ቢሆን እስከ ዛሬ የነበረው የፖለቲካ ጉዞ ከአሁን በኋላ ሊቀጥል አይችልም። እኔን ታቁኛላችሁ እኔ አስተካክልላችኋለሁ የሚለውም የመራዊት መንግስቱ የንቀፍ ፖለቲካም ለጀርመን ብዙም አልጣመም። ነገር ግን ደግሞ አዲሱም ተፎካካሪ አንጀት ውስጥ አልገባላቸውም። ለህዝቡ ትንሽ ሞቅ ባለ መልክ መናገር ነበረበት ግን እንዳልኩኝ በመከባበር ደረጃ አብሮ እየገዙም ስለሆነ ስላደረጉ እንግዲህ መጨረሻውን ማየት ነው። መልካም የህግና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሸዋ ከፍራንክፈርት በድጋሚ በጣም አመሰግናለሁ። ለጊዜው እግዚአብሔር ስ